የኢትዮጵያ መንግስት በኦሮሞ ልጆች ላይ እያደርሳል የሚሉትን እንግልትና በደል እንቃወማለን የሚሉ እንግሊዝ ውስጥ የሚገኙ የኦሮሞ ተወላጆች ዛሬ ለንደን ላይ ሰላማዊ ሰልፍ አድርገዋል። ቃሊቲ ወህኒ ውስጥ እያሉ ሕይወታቸው ያለፈውን ኢንጂነር ተስፋሁን ጨመዳን ሞት አስመልክቶም የተቃውሞ ድምፃቸውን አሰምተዋል። የዛሬውን የለንደን ሰልፍና የአቶ ተስፋሁንን አያያዝ ፍርድና ህልፈት አስመልክቶ ከምናቀርባቸው በርካታ ወገኖች ያካተተ ተከታታይ ዝግጅት የመጀመሪያው ክፍል ቀጥሎ ይቀርባል። ሰለሞን አባተ ነው ጉዳዩን እየተከታተለ ያለው። ወደ ዝግጅቱ እንዝለቅ። የዛሬ ስድስት ዓመት ሰኔ አምስት ሺ ዘጠኝ መቶ ዘጠና ዘጠኝ ዓመተ ምህረት በኢትዮጵያ የዘመን አቆጣጠር ማለት ነው። የኬንያ የሰብአዊ መብቶች ብሔራዊ ኮሚሽን ዌስትላንድስ ናይሮቢ ለሚገኘው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ተጠሪ ጽፈት ቤት አንድ በቁጥር የተመዘገበ ኦፊሴላዊ ደብዳቤ ጻፈ። ደብዳቤው ለተጠሪው ሚስተር ሴኮ ልዩ ትኩረትም የተባለ ነው። ጉዳዩ ሕገ ወጥ በሆነ መንገድ ከሀገር ማስወጣትና የስደተኞች አግባብነት የሌለው ወይም የተበላሸም ተብሎ ሊተረጎም ይችላል አያያዝ ይላል፣ ወይም በደል። ደብዳቤው በጉዳዩ ላይ ባለሥልጣናቱ ቀደም ሲል በስልክ መወያየታቸውን ይጠቁምና ኮሚሽኑ ማስታወሻውን የጻፈው ያለ ማንም የውጭ ጫናና በራሱ ተነሳሽነት መሆኑን ከጅምሩ ያሰፍራል። ይቀጥልናም ኬንያ ውስጥ የሚገኙ ስደተኞች በኬንያ ባለሥልጣናትና አንዳንዴም በተባበሩት መንግስታት የስደተኞች ጉዳይ መርሃ ግብር መኮንኖችም የሚፈጸምባቸውን አያያዝ የሚጠቁሙ የበዛ ቁጥር ያላቸው ስሞታዎች ኮሚሽኑ እንደሚደርሱት ይናገራል። በተለይ ደግሞ ይላል፣ ደብዳቤው በሽብር ጉዳይ የሚጠረጠሩ ስደተኞች ከሀገር እንዲወጡ የሚደረጉበት አሰራር ከሀገር ውስጥም ሆነ ከዓለም አቀፍ ሕግጋት ጋር አይጣጣምም። ስጋት ያለባቸው ስደተኞች ከሀገራቸው ሸሽተው የሚወጡት መሳደድና እንግልትን እየፈሩ በመንግስታቱ ድርጅት ተመዝግበው እያሉ አሳልፎ ያለመስጠትን ዓለም አቀፍ መርህ በሚጥስ ሁኔታ እየተያዙ ወደ የመጡበት ሀገር እንዲመለሱ እንደሚደረግ ደብዳቤው ይናገራል። ይህ አድራጎት ያለ አግባብ ተፈጽሞባቸዋል ሲል ከዘረዘራቸው ስደተኞች መካከል በዩኤንኤችሲአር በስደተኛ ቁጥር ኢቲኤች 032042 የተመዘገቡት ተስፋሁን ጭመዳ ጉርሜሳ ይገኙበታል። ኢንጂነር ተስፋሁን ተይዘው ወደ ኢትዮጵያ እንዲመለሱ ከተደረጉ በኋላ ወደ ህግ ቀርበው የዕድሜ ልክ እስራት ተፈርዶባቸው ባለፈው ነሐሴ 17 ለ18 አጥቢያ 2005 ዓ ም በቃሊቲ ወህኒ ማለፋቸው ተነገረ። ምንም እንኳ የኦሮሞ ተወላጆች ብዙ በደሎች እንደሚደርሱባቸው በተለያዩ አጋጣሚዎች በሀገር ውስጥም በውጭም ለተራዘመ ጊዜ አቤቱታና ስሞታ የሚያሰሙ ቢሆንም የኢንጂነር ተስፋሁን መያዝ እስራትና አሟሟት ግን ከዕለት ወደ ዕለት አነጋጋሪ እየሆነ መጥቷል። ዛሬ ለንደን ላይ አደባባይ የወጡትና ዌስት ሚኒስትር በሚገኘው የሀገሪቱ ፓርላማ ፊት ለፊት የተሰለፉት የኦሮሞ ተወላጆችና ሌሎችም ኢትዮጵያውያን እንዳሉት አስተባባሪው እነዚያን በደሎች የሚሏቸውንና የአቶ ተስፋሁን ጨመዳን ጉዳይ ከሌሎችም ጋር አክለው ያነሳሉ። ሰልፍ አላማ በኦሮሚያ ውስጥ እየተደረገ ያለውን የሰብአዊ መብት መጣት፣ ግድያ፣ ሰዎች መሰወር፣ መገረፍ፣ በእስር ቤት ውስጥ የሚደርሱ የተለያዩ ኢሰብአዊ የሆኑ ሰቆቃዎች በኦሮሞ ሕዝብ ላይ ሲደረጉ የመጀመሪያ አይደለም። በጣም እየከፋ መሄዱን የተለያዩ የሰብአዊ ተሟጋቾች እንዲሁም በዚህ ጉዳይ ላይ ጥናት ያደረጉ ምሁራን እያዩ ያለች ጉዳይ ነው፣ እና ይሄ በጣም ያሳስበናል። በተለይም በቅርቡ ከኬንያ ተይዞ በእስር ቤቶች ውስጥ ሲገረፍ እና የተለያዩ ሰቆቃዎች ሲደረጉበት ከቆየ በኋላ የተገደለው ኢንጂነር ተስፋሁን ጨመዳ ጉዳይ በጣም ስለ አሳዘነን እና በዚህ ጉዳይ ላይ አንድ ነገር ማድረግ አለብን የሚል ግፊት ስለነበረ ይሄንን ለማስተናገድ ነው። ይሄንን ለመቃወም ዛሬ በዚህ የተሰባሰብ ነው። እሱ ብቻ አይደለም። በኦሮሚያ ውስጥ የተደረገ ያለው ኮፈሌ፣ በተለያዩ ቦታዎች በሙስሊም ህብረተሰብ ላይ መንግስት በሃይማኖት ላይ በኢኮኖሚ ውስጥ በጠቅላላ ሞኖፖሊ መብት ይዞ እያደረገ ያለው አሳሳቢ ነገር ስለነበረ እሱን ለመቃወምን የወጣ ነው። እንግዲህ አቶ ተሻለ አበራ ይባላሉ የሰማችኋቸው ከለንደኑ ሰልፍ አስተባባሪዎች አንዱ ናቸው። የኦሮሞ ህዝብ በዋናነት የተሳተፈበት ነው። ግን ይህንን ለመደገፍ በተለያየ ቦታ የመጡ ሰዎችም አሉ። በርካታ የኦሮሞ ህዝብ ነው። ከኦሮሞ ህዝብ ሲባል ለንደን ያለ ከለንደን ውጭ ከሁለት መቶ ማይልስ ከማንቸስተር፣ ከሊድስ፣ ቦርተን እና እንዲሁም ከተለያዩ ከተማዎች የመጡ ሰዎች አሉ። ከኦሮሞ ኮሚኒቲ ውጭ የሆኑ ሰዎች በርካታዎችን ያለው ከእኛ ጋር ቆመው ቅሬታቸውን የሚያሰሙ ሰዎች አሉ። አቶ ተሻለ ቀደም ሲል ደግሞ የኦሮሚያ ጠቅላይ ፍርድ ቤት ሰብሳቢ ዳኛ፣ በኋላም የፌዴራሉ ጠቅላይ ፍርድ ቤት ዳኛ ሆነው አገልግለዋል። ከኦሮምኛ ዝግጅት ክፍላችን ባልደረባ ነሞዳ እንዲ ጋር ባደረጉት ቃለ ምልልስ ነው የሰማችሁትን የሰልፉን አላማና ሌሎችም ነጥቦች አነሱት። አቤታችን በጽሁፍ አፍሪካ ጉዳይ የተጠሪ ሚኒስትር አቅርበናል። ከዚያ በተጨማሪ እያንዳንዱ ኦሮሞ ይሄ ጉዳይ ያገባኛል የሚል ሰው በየግል አቤትታ እንዲያስገባ ተስማምተን ሰዎች አቤትታ እያስገቡ ነው ያሉት። ሜምበር ኦፍ ፓርላመንት ስለሚባሉት ኢትዮጵያ መንግስት ትልቅ እርዳታ የሚያገኘው ከዚህ መንግስት ነው። ይሄ መንግስት ያለምንም ኢንስፔክሽን፣ ያለምንም ቁጥጥር የሚሰጠው እርዳታ ለጭቆና ሰብአዊ መብት ለመግፋት የቲፒኤልኤፍ ካድሬዎችን ኮራፕት ለማድረግ የሚጠቀሙበት መሆኑን የተለያዩ ጥናቶች ያመለክታሉ። በተለያየ ጊዜ ሪፖርት ቀርቦላቸው ምንም የተወሰደ እርምጃ የለም። እና ይህንን አጥብቀን መቃወም ያለብን ነው የሚመስለው እና ይህንን ነው ልናደርግ የተሰባሰብ ነው። በኦሮሞ ህዝብ ላይ እየደረሰ ያለው ጭቆና አሁን በዚህ በኢኮኖሚው፣ በእምነቱ አክራሪነት፣ የአሸባሪነት እንደዚህ አይነት መልክ የሰጠው የመብት ጥያቄ ሰው እንዳነሳ እንዲሸማቀቅ የማድረግ ነገር ነው ያለው። ከዚህ በፊት አለማየው ገርባን እናስታውሳለን። በቀለ ገርባን እናስታውሳለን። ኦልባና ሌሊሳን እናስታውሳለን። በሰሞኑ ያሉትን ትንኝ ሙስሊም እንቅስቃሴ ጋር ተያይዞ እስላም የተባለ በጠቅላላ የዌስቱ ጠላት ነው የሚል ነገር ነው እያስጨበጡ ያሉት። ይሄ አይደለም የኦሮሞ ህዝብ እስላሙም፣ ክርስቲያኑም በጣም ዴሞክራቲክና ከሌላው ህብረተሰብ ጋር በስምነትና በአግባቡ ሲኖር የነበረ ነው። ነገር ግን ይሄንን አመለካከት መስበርና የኦሮሞ ህዝብ አሸባሪነትም እንደማይቀበል ይሄንንም ነገር እንደሚያወግዝ መብቱ እንዲከበርና ሰብአዊነት ያልጎደለው አስተዳደር እንዲኖር የሚታገል መሆኑን ማሳየት ነው እየተፈለገ ያለው እየተደረገ ያለው ይሄ ነው። ስለ ኢንጂነር ተስፋሁን መያያዝና አሟሟትም ሲናገሩ ለቪኦኤ እንዲህ አሉ። አገራችንን ጥለን ከወጣንና በተሰደድበት እንኳን የዩኤን ፕሮቴክሽን ያለው የሬፊጂ ስቴተስ ያለው ያለ አግባብ ዓለም አቀፍ ተጽሶ ነው ይሄ ልጅ ተወስዶ መሰድ ብቻ አደለም የተገደለው። የአቶ ተስፋሁንን እስራትና ሞት እንዲሁም ሌሎችም በኦሮሞ ህዝብ ላይ ይደርሳል ያሉትን ሮሮ በዝርዝር ያሰፈሩበትን አንድ ደብዳቤ የኦሮሞ ጥናት ማህበር ፕሬዚዳንት ዶክተር ኢብራሂም አሜ ኤሌሞ ለተባበሩት መንግስታት ድርጅት ዋና ጸሐፊ ለሚስተር ባንኪሙን ሰሞኑን ጽፈዋል። በዚህ በኦሮሞ ጥናት ማህበር ከምንሰራቸው ሰዎች ውስጥ አንዱ የአድቮኬሲ ስራ ነው። በተለይ በኦሮሞ ህዝብ ላይ የሚደርሰውን ግፍና የመብት እሰቶች ለዓለም ማህበረሰብ እና ጉዳዩ ለሚመለከታቸው ድርጅቶች ማሳወቅ ነው። እና በቅርብ ጊዜ አሁን በተለይ እስር ቤት ባሉ የኦሮሞ እስረኞች ላይ የሚደርሰው ግፍ በጣም እየከፋ፣ በዚህም የተነሳ አንድ የፖለቲካ እስረኛ ህይወቱ ማለፉን ስንሰማ ህይወቱ ላለፈው እስረኛ ብቻ ሳይሆን ለሌሎችም እስረኞች ደህንነት በመቆርቆር ይህ ነገር መፍትሄ እንዲያገኝ ለተባበሩት መንግስታት እና እንዲሁም የዓለም የሰብአዊ መብት ተሟጓች ድርጅቶች ጉዳዩን እንዲያውቁትና በዚህ ላይ ደግሞ የሚሰሩትን ስራ አጠናክሮ እንዲሰሩም ለማሳሰብ ነው ያንን ደብዳቤ ልንጽፍ የቻልነው። ይህንን ደብዳቤ ለተባበሩት መንግስታት ድርጅት ዋና ጸሐፊ ከመጻፍዎ በፊት ስለ ኢንጂነር ተስፋሁን ጨመዳ ስለሳቸው እሳቸው የተከታተላችሁት ያጠናችሁት፣ ሰፋ አድርጋቸው ያወቃችሁት መረጃ ነገር አለ እጃችሁ ላይ። ያው እንደምታውቀው ይሄ የአደባባይ ምስጢር ነው። እነዚህ የፖለቲካ እስረኞች በተለይ ኢንጂነር ተስፋውን ጨማዳ እና የእሱ ጓደኛ ኢንጂነር መስፍን አበበ በኢትዮጵያ የደህንነት ሰዎች እጅ እንዴት እንደገቡ ያው የሚታወቅ ነገር ነው። መንግስትም ያው የማይክደው ነገር ነው። ሰዎቹ ከኬንያ አብዳክት ያው ተደርጎ ነው። ታፍነው ማለት ነው። አዎ ያው እንደንትን ነው። ያው ታግቶ ነው ሁሉ ማለት ትችላለህ። ህጋዊ መንገድ ሳይሆን ህገወጥ በሆነ መንገድ ነው። ጥገኝነት ተሰጥቷቸው ከምኖሩበት ከኬንያ በኬንያ የደህንነት ሰዎች ታስረው፣ ከዛ ደግሞ አሳልፈው ለኢትዮጵያ የደህንነት ሰዎች አሳልፈው እየሰጡት እና በዛ ጊዜ የተሰጠው ትልቁ እንትን ምንድን ነው? በአሸባሪነት እንትን ተጠርጥረው ነው የሚል ነው። ግን ወደ ኢትዮጵያ ከመጡ በኋላ ያው ያለምንም ፍርድና ያለምንም እንትን ለአንድ ለሁለት ዓመት እስር ቤት እንደነበሩ እዛ ጊዜ ውስጥ ደግሞ በእነሱ ላይ አካላዊና ስንልቦናዊ ቶርቸር እንደተደረጉ የሚያሳይ እንትን አለ። ይህም ደግሞ አትሊስት ያለ ፍርድ ራሱ ያን ያህል ጊዜ መታሰራቸው ከዛ በኋላ ደግሞ የፍርድ ቤቱ ራሱ እስከ ሁለት ሺህ አስር ከታሰሩበት ሁለት ሺህ ሰባት ከኤፕሪል ጀምሮ በኢትዮጵያ መንግስት በተቋቋመው የችሎት የመለክ ስር እስከተወሰነባቸው ጊዜ ድረስ የፈጀው ጊዜ ራሱ በጣም ትልቅ ነው እና እነዚህ የፖለቲካ እስረኞች በተለይ ኢንጂነር ተስፋውን ጨመዳ እንደምታውቁት ያለምንም ፍርድ ብቻ ሳይሆን ብቻውን ከሰው ጋር ሳይገናኝ በጨለማ ቤት ውስጥ ለረጅም ጊዜ ማሰር፣ እንደገናም ደግሞ እንደምታወቀው በኢትዮጵያ ውስጥ እስረኞች በተለይ እንደ ተስፋውን ጨመዳ አይነት ሰው በአሸባሪነት እየተጠረጠሩት እንኳን በኢትዮጵያ መንግስት ይቅርና በዚህ በምዕራቡም ሀገር ከእነዚህ ሰዎች የደህንነት ኢንፎርሜሽን ለማግኘት ተብለው የሚደረጉ እንትኖች አሉ። የኢንፎርችን እንትኖች አሉ እና ያ ነገር በእነሱም ላይ ደርሰዋል። ከምንሰማው ና ከምናገኘው መረጃ የኦሮሞ እስረኞች ብቻ ሳይሆኑ በኢትዮጵያ እስር ቤት ውስጥ ያሉት እስረኞች ከፍተኛ የሆነ ስነ ልቦናዊ ና አካላዊ ጉዳት እንደሚደርስባቸው የሚታወቅ ነው እና ከዛ ደግሞ ጋር ተያይዞ አስፈላጊውን የሕክምና እርዳታ እንዳያገኙ ማድረግ መጨረሻ ላይ እስረኞቹን በማጉላላት እና ቶርቸር በማድረግ ከነሱ ኮንፌሽን ለማግኘት እንደገና ደግሞ መጨረሻ እንኳን ይቅርታ እንጠይቁ እንደገና ደግሞ መንግስት የሚፈልገውን ነገር ለማግኘት የምጠቀመው የኃይል እና ሰዎቹን በተለይ ደግሞ በፍርድ ቤት ሲቀርቡ በጣም ሰብድውድ ሆነው አንገታቸውን እንደው ሰብሮ እስር ቤት የማይቀርቡ ከሆነ ሆነ የምከራከሩ ከሆነ ኢቭን ከፍርድ ቤት ሁሉ የማስቀረት ሕክምና እንዳያገኙ የማድረግ ይሄ ይሄ ነገር ሁሉ ነው። መጨረሻ ላይ አንድ ሰው ጤንነቱ ታውቆ እንድሞት እንኳ ለዛ ደረጃ የሚበቃውና የኢንጂነር ተስፋውን ጨመጠም ሁኔታ በእንደዚህ አይነት መልክ ይመስለኛል ለሞት የበቃው። እኛ የምን ማለት በእኔ በኩል እኔ የተረዳሁት እንደዚህ ነው። አቶ ተስፋሁን ጨመዳ እራሳቸውን ገድለዋል የሚል ወሬ ነው የተሰማው። ከዛ በኋላ ስለዚህ እናንተ የምታውቁት ያረጋገጣችሁት ያጣራችሁት ነገር ይኖራል። እኛ እስከምናውቀው ድረስ በተለይ የኢንጂነር ተስፋሁን ጨመዳ ይሄድ እሱ ከመሞቱ በፊት ከአንድ ቀን እንደዚህ በፊት ሄዳ ያነጋገረችው እሷ ብቻ እንደሆነች ነው የማውቀው ማለት እስከማውቀው ድረስ እና በዛ ቀን ምንም ከወትሮ የተለየ ልዩ ነገር እንዳላየች፣ የእሱ መንፈስም አትሊስት የመረበሽ ወይንም በጣም ከወትሮ የተለየ ነገር እንዳላየች ነው የምትነገረው። ያም ሆኖይ ግን ብዙ ጊዜ የጤና ችግር እንዳለበት እና ሕክምና እንዲያገኝ የእስር ቤት ኃላፊዎቹን ጠይቆ እንዳልተፈቀደለት ያያ ያ ሁል ጊዜ የምንሰማው ነገር ነው። እና ሰደሊ ያው ከአንድ ቀን በኋላ ራሱን እንዳጠፋ የሚለው ነገር መጨረሻ ላይ የሰማነው ነገር ነው። ግን እንዴት ራሱን እንዳጠፋ በእስር ቤት ውስጥ ይህ ሰው ግን የአእምሮ ችግር እንኳን ብኖርበት እንኳን እንደ ዲፕሬሽን እንደዛ ነገር ችግር ብኖርበት ህክምና ቢያገኝ ኖሮ ያንን ማወቅ ይቻል ነበር። አንድ ሰው ታስሮ እስር ቤት ውስጥ የጤና ችግር ሲደርስበት፣ የመረበሽ የአእምሮ ጭንቀት ብደርስበት ህክምና ሲያገኝ ብቻ ነው ያን ነገር ቶሎ ማወቅ የሚቻለው እና ራሱን እንደሚገል የእስር ቤት ሀላፊዎቹ ለማወቅ ልዩ ክህሎት ላይኖረች ይችላል ግን ህክምና እርዳታ ቢደረግለት ኖሮ ሀኪሞች ይህንን ማወቅ ይችሉ ነበር ግን በእኛ ሀገርና ኢትዮጵያ ውስጥ ባለው ስርዓት እንደዚህ አይነት እንደው ደረጃውን የጠበቀ የህክምና አገልግሎት በእስር ቤት ውስጥ በማረሚያ ቤቶች ውስጥ የስነ ልቦና ማለት እስረኞች ጭንቀት ጉዳት በተለይ የፖለቲካ እስረኞች ደስባቸው ያንን እንደ ችግር አይቶ የመርዳት እንትን የለም እና ራሱን ያጠፋው የሚለውን ያው መንግስት ከምኒልክ ሆስፒታል ማለት ከአውቶፕሲ ያለውን ሪፖርት በገለልተኛ እንትን ታይቶ ለህዝብ ይፋ የተደረገ ነገር የለም እና እኔ ያንን ያው እንደዛ ነው ብዬ ለመቀበል በጣም ይቸግረኛል። ዋናው ግን ምንድን ነው ሁኔታዎች ለሱ ህይወት ህልፈት ያበቃው እስር ቤት ውስጥ ያለው ሁኔታ ነው ብዬ ነው ማስበው። ራሱም ቢያጠፍም በቶርችም ቢገደል ዋናው ምንድን ነው እስር ቤት ውስጥ ያለው የእስረኞች አያያዝ፣ ያ ነው ለዛ ያበቃው የምል እምነት ያለኝነ የኦሮሞ ጥናት ማህበሩ ፕሬዝዳንት ዶክተር ኢብራሂም አሜ ሌሎችም ዝርዝር ጉዳዮችን ተናግረዋል። በሌላ ጊዜ የምንመለስባቸው ለመሆኑ፣ የነ ኢንጂነር ተስፋሁን ጨመዳ የፍርድ ሂደት ምን ይመስል ነበር? ጥፋተኛነታቸው ተበይኖ የዕድሜ ልክ ስርዓት ከተፈረደባቸው በኋላ ይግባኙ ውድቅ እስኪደረግ ችሎት ፊት የቆሙላቸውን አቶ ደሳለኝ ቀናኢን አግኝቻ አነጋግሬ ያለሁ። የፍርድ ሂደቱ ይህንን እኛ የሚሆነውን ነገር ተከራክረናል። እነሱ ከኬንያ ነው ይዘው ያመጧቸው እና እዚህ እንግዲህ አንዳንድ የእምነት ቃል ምናምን የሚል ነገርም ተቀብለዋቸዋል። እዛ እንግዲህ ተከራከርን። ከፍተኛ ፍርድ ቤት ሜሪክ ወሰነበት፣ ጠቅላይ ይህንን አጸደቀ። በዚሁ አቆምን። የእምነት ቃል ሲሉ ምን ማለት ነው? ፖሊስ ጣቢያ ያለ ሀያ ሰባት የሚባል በስነ ስርዓት ሀያ ሰባት የሚሰጥ ቃል አለ። እሱን ተቀብለዋቸዋል። እንግዲህ እሱን ደግሞ ፍርድ ቤት ሲደርሱ ክደዋል። እነሱ ምንድን ነበረ ያ የእምነት ቃል ያሉት እነሱ ምንድን ነበረ እንግዲህ የእምነት ቃል የሚሉት የኦነግ ካድሬ ነበርኩ፣ እንዲህ ነበርኩ፣ እንደዚህ ነው የሚለውን ነገር አሰልጣኝ እንደዚህ የሚል ነገር ነው ያለው ጠፋ ያለ ነው። እና እንደዛ ነበርን ብለው ነው ለፖሊስ ቃላቸውን የሰጡት። ነበር ያኔ ለፖሊስ ቃላቸውን ሰጡ ሰጠው ፈርመዋል። ያን እንግዲህ በግዳጅ ነው ይህን የሰጠነው ነው የሚል ነገር ነው እነሱ የሚከራከሩት፣ እና ለፍርድ ቤት ይህንኑ ይዘው ቀረቡ። እንግዲህ ይህንኑ አቃቤ ሕግ ይህንን ይዘው ነው የቀረበው። እነሱ ደግሞ ደረሰብን የሚሉት የተለያየ እንግልት ምናምን የሚል ነገር ይህን ሁሉ አስረድተዋል። ይህን ያስረዱት እስረኞች ናቸው እንደዚህ በሚል ብዙም ፍርድ ቤት አልተቀበለም። አጣጥሎ ጥፋተኛ ያለው ፍርድ ቤቱ ላለመቀበል የሚያስችለው ማስረጃ ቀርቦለት ነበር ከዚህ ከእምነት ክህደት ቃላቸው ሌላ። እንግዲህ ብዙም ጊዜ ይሄ ፖሊስ ጣቢያ የተሰጠው እምነት ቃል ባለቤቱ ካላስተባበለ በስተቀር የሚል ነገር በአሁኑ ሰዓት ፌዴራል ጠቅላይ ፍርድ ቤት ሰበር ችሎት አንድ ትርጉም የተሰጠ አለ። ማንኛውም ተከሳሽ በፖሊስ ጣቢያ የሰጠውን ቃል ይሄ በግዳጅ ለመሆኑ ካላስረዳ የሚል ነገር ነው ያለ እና ይህም ተቀባይነት የማያገኝበት ምክንያት የለም የሚል ነገር ነው ያለ እና የፖሊስ የእምነት ቃል ደግሞ የሚሰጠው መርማሪ ፖሊስ ብቻውን ነው የሚቀበለው ማኝ አስቀምጬ ነው ተቀበልኩ የሚል ነገር ነው ያለው። አብዛኛውን ጊዜ ይሄ እንግዲህ በፍርድ ቤት በኩል ተቀባይነት ሊኖረው ይገባል የሚል ነገር ነው። አንድ እስረኛ ደግሞ መከላከያ የሚያገኘው እንደሱ የታሰረው እሳ እዛ አጠገብ አለ ብሎ የሚለው ነው የሚያቀርበው። እነዚህን ደግሞ ልትደጋገፉ ነው የሚል ነገር ነው ፍርድ ቤት ትችት የሚሰጠው፣ አትታመኑም፣ እስረኞች ናቸው እናንተ የሚል ነው። አንድ እስረኛ ደግሞ እስር ቤት ተቀምጦ በፖሊስ ቁጥጥር ስር ሆነው ሌላውን ምስክር ሊጠራ አይችልም ከውጭ ትከራከሩ በነበረበት ጊዜ ፍርድ ቤት ፊት ቀርባችሁ አቃቤ ሕግ ከዚህ የእምነት ክህደት ቃል ሌላ ያቀርባቸው ተጨባጭ የሆኑ የሰው ምስክር የቪዲዮም ሊሆን ይችላል፣ የፎቶግራፍ ወይም ሌላ ኤግዚቢት መሰል ነገሮች ነበሩ። ፍርድ ቤቱ ያያቸው በቅርብ የመረመራቸው። አይ ኤግዚቢት የናያልም እንትን አይደለም እንደ ላፕቶፕ የመሳሰለ ነው። ከዛ ውስጥ ምንም ይሄ ተገኝቷል ይሄ ተገኝቷል የሚል ነገር የለም። ዋናው ትልቁ ነገር አንዳንድ ሰዎች እዛ አሰልጥኖኛል እዛ ኬንያ እኔን አሰልጥኖኛል ለሆነ ወታደር ለምን፣ ለምን የሚል ነገር አንዳንድ ሰዎች ይኖራሉ። ይሄ በእውነት አሁን ጊዜ በቀየ ስለሆነ የእሱ ማ ሰማን መጥቶ ይህን መሰከር የሚለውን ነገር ማህደር የለም። እኔ ጋ ስለሌለ ምንድን ነው እንጂ እንዲህ እንዲያለቱ ነገር ይኖራል አንዳንድ አልፎ አልፎ። አሰልጥኖኛል ማለት በውትድርና ማለት ነው ወይስ ሌላ ሙያ ነው? የሆነ ካድሬነት ውትድርናም የሚሉ አሉ። አንዳንድ እንደዚሁ ነው። እንግዲህ ይሄ ከኢትዮጵያ ውጭ ሄደው እዛ ሰለጠን የሚሉት አላማው ለሆነ አላማ ነው የሚል ነገር ነው የሚናገሩት አብዛኛውን ጊዜ። የእርስዎ ደንበኛ የነበሩት ኢንጂነር ተስፋሁን የውትድርና እውቀት ነበራቸው እንዴ? ማውቆ እንግዲህ አስቀድሞ አላውቀውም። እሱ መጥቶ ከተከሰሰ በኋላ በቤተሰብ አማካኝነት ጥብቅና ስቆ እንዲህ አይነቱን ነገር ያለው ሰው አይደለም። እሱ ከትምህርት ቤት እንዳወጣ ስራ ገባ፣ ከዛ ደግሞ ወደ ሌላ ሄደ የሚል ነገር ነው የምሰማው እንጂ የውትድርና እንትን ያለው አይደለም። እስኪ አቶ ደሳለኝ እሱ ከምገምጥ እሺ እስቲ እርሶ ለራሶ ሕሊና አሁን እንዳሉት የተዘጋ ጉዳይ ነበረ፣ ፍርድ የተላለፈበት ጉዳይ ነበርና ለእርሶ ሕሊና ማቅረብ የምፈልገው ጥያቄ አለ። እርሶ በግል እንደረሳቸው ጠበቃ ብቻ ሳይሆን እንደ ህግ ባለሙያ ሲያዩት፣ በቅርብም ነበሩ ከእርሳቸው ጋር ተነጋግረዋልና በተከሰሱበት ወንጀል በእርግጥ ጥፋተኛ ነበሩ ወይም በተወሰነ ደረጃም ቢሆን ጥፋተኝነት ነበራቸው የሚል ሀሳብ አለት? እንግዲህ ይሄንን እኔ ራሴ ከደንበኛዬ ተቀብዬ በምከራከረው ደንበኛዬ ጥፋተኛ ነበር የሚለውን ነገር አስተያየት ከመስጠት እንትን መስጠት አይገባኝም። ምንድን ነው ትልቁ ነገር ይሄ ሰው እዛ መገኘቱ ብቻ እንጂ ከዛ ውጪ የተነገረውን እንዲያን ነገር የሀገር ጥፋት ምናምን የሚለውን ነገር በተጨባጭ እኔ ቀርቦ እንትን ያልኩት ነገር የለም። ዋናው ትልቁ ነገር ከሀገር ወጥቷል፣ ከዛ ተይዘዋል የሚለው ነገር አለ ይሄ እንግዲህ በመንግስት ፈቃድ ነው፣ መንግስት ፈቃድ ውጭ ነው የሚለው ነገሮች ይኖራሉ አብዛኛውን ጊዜ እና፣ እኔ እሱ እንዲህ ያለ ጥፋት ነው ያለበት በዚህ ምክንያት እንደተቀጣ ብዬ የምለው ነገር የለም። ለመሆኑ ጥፋተኛ ጥፋተኛ ሆነው እንኳን ቢገኙ በተከሰሱበት ወንጀል፣ አንደኛ የተከሰሱበት አንቀጽ ወይም አንቀጾች አግባብ ናቸው ብለው ያምናሉ ወይ? ሁለተኛ የተፈረደባቸውን ፍርድ ትክክል ነው ብለው ያምናሉ ወይ? እርስ አንደኛ የተጠቀሰባቸው የሕግ አንቀጽ በክሱ ላይ የተደረደረውን መሰረት በማድረግ ይጠቅሳል አቃቤ ሕግ፣ በማስረጃ ሲጣራ ግን ያንን ነገር የማያሟላበት ጊዜ አለ። በእኛ እምነት ግን ፍርድ ቤቱ አሳምነውኛል ብሎ ደግሞ ጥፋተኛ ነው ይላል። ይህንም ፍርድ ቤቱ ያለ አግባብ ይሄም ያለ ብለን ለማለት እንደ ባለሙያ አስቸጋሪ ነው የሚሆነው በሌላ በኩል የተወሰነበት ቅጣትስ እንደዚህ የሚለው ነገር እሱም ከበድ ይላል። እስከ ላይ ድረስ ተከራክረናል። ፍርድ ቤቱ አልቀበል ካለ እንግዲህ ያንን አሜን ከማለት በስተቀር ምንም ሌላ አማራጭ ስለሌለ እንትን ነው። አቶ ደሳለኝ እንግዲህ እንዳሉት ይሄ ጉዳይ ተዘግቷል። አራት አመት ያህል አልፎታል። እስካሁን ድረስ እርስዎ እንደ ባለሙያ ማለት ነው እስካሁን ድረስ በዛ እምነቱ እንደ ጸንኖት አግባብ አይደለም ፍርዱ በዛ ሁኔታ መሰጠቱ የሚል አቋም አሁንም አሎት? እንደ ባለሙያ ነው እየጠየቅኩት ያለሁት። ባለሙያ፣ እኔ ምንጊዜም ቢሆን ደንበኛዬ መቀጣቱ አላግባብ ነው የሚል እምነት ነው የሚኖረኝ። ግን አልፎ አንተ ያልከው ልክ አይደለም ብሎ ፍርድ ቤት ከተቀበለ ካልተቀበለኝ፣ ያኛውን ወገን ከተቀበለ ፍርድ ቤቱ ልክ አይደለም ብዬ በአሁኑ ሰዓት ስናገር ያስቸግራል። ለምን ፍርድ ቤት ላይ ትችት እንደ መስጠት ነው የሚሆነው። ምን ችግር አለው? እንደ በተላለፈ ፍርድ ላይ ትችት መስጠት ፍርድ ቤት ይህንን ያላግባብ ነው የሰጠ ማለት ራሱ የፍርድ ቤትን በዳኝነት አካል እስከ መጨረሻ ሄዶ ከተቻለ ማስለወጥ ነው እንጂ ከዛ ውጪ እኛን እንደዚህ አድርገሃል ተብሎ እኛ የማንጠየቅበት እንትን የማንልበት ምክንያት ስለማይኖር ያን ሊና እያወቀ ዝም ብሎ ማለፉ ብቻ ነው የሚያዋጣ። ፍርሃት አሎት እንደ አቶ ደሳለኝ እንግዲህ። ይሄ እኮ የሰውየው ክስ እኮ የፖለቲካ ክስ ነው ወንድሜ። ስለዚህ ከዛ ጋር የሚያያይዙበትን ጊዜ አለ። እርሶ ታዲያ በፖለቲካ መጠየቅ የሚያስፈራዎት ነገር አለ አሁን ባለው በኢትዮጵያ ሁኔታ? እንዴ ለምን ለምን አያስፈራም? እኔ ወንድም። እሺ፣ አንድ እስቲ እንደው ትንሽ ግልጽ ለማድረግ ያህል እንደው ጫፍጫፉን ቢነግሩኝም ይበልጥ ግልጽ ለማድረግ ያህል ውሳኔውን እንተውና የፍርድ ቤቱን በአጠቃላይ የፍርዱ ሂደት ያን ጊዜ የነበረው ፍትሐዊ ነበረ፣ አግባብነት ያለው አካሄድ ነው የሄደው ብለው ያስባሉ። እንግዲህ ቅደም ተከተሉ እንደ አሰራር ቅደም ተከተል ተጠይቀዋል፣ እምነት ክህደት ሰጥተዋል፣ ከዛ በኋላ ምስክር ተሰምተዋል፣ በግልጽ ችሎት መከላከያ ተሰምተዋል። ይሄ እንትን ነው። ግን ሰዎቹ ከሚነግሩኝ አንጻር ከተያያዝን ፍርድ ቤት ሳንቀርብ ብዙ ጊዜ ቆይተናል ብለው የሚናገሩበት ጊዜ ነበረ ያ ከዛ ጋር በተያያዘ ይህን ያህል ጊዜ ቆይተው እነዚህ ሰዎች መቅረባቸው ራሱ ይህም እምነት ቃላቸው የመገኘቱ ጉዳይ ትንሽ እኔን ቅር ያሰኘኛል። ለምን እውነትም እነሱ እንደሚሉት ሁለት አመት ቆይተው ከሆነ የእነሱ አባባል እውነት ነው አይደለም የሚለው ነገር ለይዞ ቀረበው መቼ ተያዙ የሚለው ነገር ቃል የሰጡበትን ጊዜ ብቻ ነው ከከሳሽ ወገን የቀረበው፣ ከአቃቤ ሕግ ማለት ነው። አዎ። እነሱ ግን ከእሱ በፊት እንደተያዝን ነው። የተለያየ ተጽዕኖ ነበረብን፣ እንደዚህ ብሎ ይነግሩናል። ያን እንግዲህ ከእነሱ ከመስማቴ ውጪ ሌላ እነሱ በተያዙበት ጊዜ እነሱ የት ቦታ ተያዙ፣ እንዴት ተያዙ፣ የት ቆይ የሚለውን ነገር ሌላ ገለልተኛ ማስረጃ ለማግኘት ይቸግራል። ለመሆኑ በተባለው ሁኔታ ከኬንያ ነው እነዚህ ሰዎች ተይዘው የመጡት። የጥገኝነት ጥያቄ እየጠየቁ ነበር። የስደተኛ ቁጥር ሁሉ አላቸው፣ በተባበሩት መንግሥታት የተመዘገበ እና እንደ ባለሙያ ሲያዩ፣ እንደ ሕግ ሰው ሲያዩት፣ እርስዎ በዛ ሁኔታ ተይዘው መምጣታቸውን እንዴት ነው የሚገመገሙት? አግባብ ነው አግባብ አይደለም ተቀባይነት አለው የለውም የሚል ሀሳብ አለዎት? አስተያየት እንግዲህ ይሄ አሁን የሚባለውን በዛ አካባቢ ስላለው ነገር እንዴት ነው የሚኖሩ፣ እንዴት ነው ያሉ የሚለውን ነገር እነዚህ ሰዎች በእጃቸው ማስረጃ ይዘው ይሄን በዚህ በዚህ ነው ብሎ በዛን ጊዜ የተከራከርንበት ጉዳይ አይደለም። ያ በመሆኑ እንግዲህ በዚህ ደረጃ ላይ ያለ ከሆነ እንደ ባለሙያ አግባብ ነው ብዬ ባልወስድም፣ ይሄን ደግሞ በወቅቱ ይሄንን በዚህ በዚህ ነው የተያዙ ነው በዚህ ይሄን አል ማስረጃ አለን ተብሎ ቀርቦ ያንን ነገር የተከራከርንበት ጊዜ ስለሌለ ያን አግባብ አይደለም እንደዚህ ነው ብሎ ለማለት ትንሽ ያስቸግራል። አንድ የህግ ታራሚ እስር ቤት ውስጥ እያለ ሕይወቱ አለፈ። ከህግ አኳያ እንዴት ነው እርሶ ይህን የሚያዩት? እንግዲህ እንዴት ነው ሕይወቱ ሊያልፍ የቻለው በምንድን ነው? በተፈጥሮ ነው ወይስ ሌላ ተጽዕኖ ነው የሚለው ነገር፣ አንደኛ በየጊዜው ቤተሰቡ ይጎበኛሉ። ከእሱ ሞት በኋላ እኔ እንዳዳመጥኩ ከሆነ ሐሙስ ሁሉ ሄዶ የጠየቀ ሰው አለ። ዓርብ ሁሉ ሄዶ የጠየቀ ሰው አለ። በሞቱ ሬሳው ምኒልክ ተወስዶ እዛ መገኘቱን ደግሞ ቅዳሜ ነው የሰማ ነው። እና እንግዲህ ይሄ ምንድን ነው፣ በአንድ ቀን ውስጥ እንዲያለ ነገር የተፈጠረው የሚል ነገር ቤተሰብም ይሄንን ነገር እየተቆራቆረ ነው ያለው። ያ እንግዲህ አስቀድሞ ያደረበት ህመም አለ ወይ፣ ብዙ ጊዜ ታሟል ወይ፣ ለዚህ በስ ለሞት የሚያበቃው ነው ወይ የሚለውን ነገር እስካሁን ድረስ ከቤተሰብ የሚነገር ነገር የለም። እንዲህ አይነት ጥርጣሬ አላቸው። ዞሮ ዞሮ ግን ለመሞቱ ምክንያት የሆነው ምንድን ነው የሚለው ነገር የሀኪም ማስረጃ ነው። የሀኪም ማስረጃ ደግሞ ለሟች ቤተሰብ አይሰጥም አብዛኛውን ጊዜ። ለምንድን ነው የማይሰጠው? መብት የላቸውም የመጠየቅ የሟች ቤተሰቦች የእስረኛው ቤተሰቦች እንግዲህ የተለመደው አሰራር ከአሁን በፊት የምናየው በፖሊስ አንድ ሰው ውጪ ሞቶ የተገኘ እንደሆነ ወይ ደግሞ በግጭት ወይም በምን የሞተ እንደሆነ ፖሊስ እዛ ልኮ ማስረጃ ለሱ ይሰጣል። ይሄ ምርመራ ለማጣራት ነው። ማረሚያ ቤቱ ግን እስረኛ ወስዶ እዛ ከእንትን ካደረገ በኋላ የሐኪም ማስረጃው ለራሴ ይላክል ብሎ ነው ብዙን ጊዜ የምጽፎ ለሱ ነው የሚሰጠው። ለቤተሰቡ ውስጥ በኋላ ቤተሰቡ አግባብ በሆነ መንገድ ሊጠይቅ የሚችልበት ሁኔታ የለም። እንግዲህ ጠይቆ እስካሁን ድረስ ያገኘ ሰው የለም። ራሳቸው ነው ምናልባት አሁን ይሄ ሰው በሌላ ጉዳት ነው የሞተ የተባለ እንደሆነ ይሄ አካል እሺ ብሎ ይሰጣል ወይ የሚለውን ነገር እንግዲህ እሱን ጠይቆ የመረዳቱ ጉዳይ ነው ወሳኝ። ያን ጊዜ ከፖሊስ ለምንልክ ተልኳል በተባለ ማስታወሻ ራሳቸውን እንዳጠፉ ነው የተጠቆመው የሚል ጭምጭምታ ተሰምቶ ነበረ። ማረሚያ ቤት ተቀምጦ አንድ ሰው በህግ ቁጥጥር ስር ሆኖ አንድ እስረኛ እንኳንስ ከባድ ፍርድ የተፈረደበት ቀርቶ ሌላውም የራሱ ቀበቶ እንኳን ይዞ ማረሚያ ቤት እንዲቀመጥ አይፈቀድም። በምን መልኩ ራሱን ያጠፋል? እኔ እንዴት ሆኖ እንደዚህ እንደሚሆን አይገባኝም። ይህንንም ገና ማስማቴ ነው። ግን ይህንን ራሱን አጥፍ ሆኖ እንደዚህ ተብሎ እስካሁን ድረስ የተነገረ ነገር አልሰማውም። ያም ሆኖ ከሆነ ደግሞ ቸልተኝነቱ የማረሚያ ቤቱ ነው። ተጠያቂ ሊሆን የሚገባው አካል አለ የሚል ሀሳብ አሉት በዚህ ጉዳይ። አኪም ማስረጃው በሰው እጅ ነው የሞተ ከተባለ ወይም ደግሞ ከአጠባበቅ ጥንቃቄ ጉድለት፣ ይሄ ሰው ከባድ ፍርደኛ ስለሆነ ከጥበቃ መላላት እንትን ከሆነ ይህንን በህግ የማይጠየቅበት ምክንያት ምንድን ነው? አቶ ደሳለኝ ምናልባት በመጨረሻ ላይ እርስዎ አቶ ተስፋሁንን በቅርብ ያውቋቸዋል፣ የህግ ባለሙያ ነውትና፣ ምናልባት ከእሳቸው ህይወት ጋር በእስር ቤት ባሉ ሰዎች አያያዝ ላይ ጠበቃም ስለሆኑ ሌሎችም ደንበኞች ጋር ያጋጠመት ጉዳይ ካለ ማለት የሚፈልጉት ማስተላለፍ የሚፈልጉት አለ? ማስተላለፍ የምፈልገው እንትን ኃላፊነት መወጣት አለበት። ያ አካል በፍርድ ቤት ፍርድ ተሰጥቷል፣ ማረሚያ ቤቱ ያንን ፍርድ ማስፈጸም ነው። በዛ ሁኔታ እንግዲህ በጥሩ ሁኔታ መያዝ ነው ያለበት። ራሱን አጥፍቷል የተባለው እውነት ነው ወይ? እንዴት ራሱን ያጠፋል? ይሄ እኮ የፍርድ ቤቱ ፍርድ ራሱን እንዲያጠፋ ወይ ደግሞ ሌላ እንትን እንዲያደርግ ሳይሆን ፍርድ ቤቱ እስከወሰነበት ጊዜ ድረስ እስራቱን እንዲጨርስ ነው። የእድሜ ፍርደኛ አጋጣሚ በተፈጥሮ ሞት ከአንትን ካላለው በስተቀር ከተወሰነ ጊዜ በኋላ ወደ አመክሮ የሚሄድበትን ሕይወቱን ይዞ የሚወጣበትን ሁኔታ የተመቻቸ በሕግ ላይ ያለ ነገር ስለሆነ ይህንን እንዲጠበቅለት መደረግ ነው ያለበት። ያን እስከሚወስ እስከተወሰነ ጊዜ ድረስ በፍርዱ መሰረት በጥንቃቄ ተጠብቆ እስራቱ መፈጸም ነው ያለበት። ይህ ሳይደረግ በሌላ ባዳ ነገር ህይወቱ ማለፍ የለበትም። አቶ ደሳለኝ ቀናኢ ለሰጡኝ ማብራሪያ ለጊዜው በጣም አመሰግናለሁ። ስፋት ያላቸውን ወገኖች ለማካተት ብዙ ጥረት እያደረግኩ ነው። ከኢትዮጵያ ፌዴራል ማረሚያ ቤቶች አስተዳደርን የሰብአዊ መብቶች ኮሚሽንን በኬንያ የሚገኙ ባለሥልጣናትና የተባበሩት መንግስታት ድርጅት ቢሮዎችን እንዲሁም የኢትዮጵያና ዓለም አቀፍ የሰብአዊ መብቶች ተሟጋቾችን የህግ አካላትና ባለሙያዎችንም እያነጋገርኩ ነው። ዛሬ የሰማችኋቸውን ሰዎች፣ ሌሎችም ሀሳቦችና ተጨማሪ ዝርዝሮችን ይዤላችሁ በሌላ ዝግጅት እመለሳለሁ። ለአሜሪካ ድምፅ ሰሎሞን አባተ ዋሽንግተን